የዴሞክራቲክ ሪፐብሊክ ኮንጎ ባለስልጣናት ፕሬዝደንት ጆሴፍ ካቢላን በህገ መንግስቱ ከተፈቀደላቸው ጊዜ በላይ በስልጣን ለማቆየት በተቃዋሚዎቻቸው ላይ ስልታዊ አፈናና ማዋከብ ይፈጽማሉ እየተባሉ ይተቻሉ። በዕለት አርብ የሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናል ባወጣው ዘገባ ፕሬዚዳንት ጆሴፍ ካቢላን በስልጣን የመቆየት እድል የተቃወሙ ተቺዎችን ለማፈን የመንግስት ተቋማትን እንደ መሳሪያ እየተጠቀሙ ነው ሲል ወቅሷል በአምነስቲ ዘገባ መሰረት የሶስት አካባቢያዊ አስተዳደሮች ባለስልጣናት በተቃውሞ ሰልፎች ላይ ገደብ ጥለዋል የተቃውሞ ሰልፎች ህጋዊ እውቅናም ተነፍገዋል ይሁንና የገዢው ጥምር ፓርቲ ደጋፊዎች በፖሊስና አካባቢያዊ አስተዳደሮች አመቻችተውላቸው የአደባባይ ሰልፎችን አካሂደዋል የዴሞክራቲክ ሪፐብሊክ ኮንጎ ፕሬዚዳንት ጆሴፍ ካቢላ ከ 15 ዓመታት የሥልጣን ዘመን በኋላ በጎርጎሮሳዊው 2016 ዓ ም መገባደጃ ይለቃሉ ተብሎ ይጠበቃል። ፕሬዝዳንቱ እስካሁን የሥልጣን ዘመናቸው ሲጠናቀቅ መንበራቸውን ለማስረከባቸው አሊያም ለተጨማሪ ዓመታት በሥልጣን ለመቆየት በድጋሚ ለመወዳደራቸው በግልጽ ያሳወቁት ነገር የለም። አገሪቱ በመጪው ህዳር ከምታካሂደው ፕሬዝዳንታዊ ምርጫ በፊት የጀመረችው ብሔራዊ ጉባኤ እንደታቀደው አልሰመረም። ባለፈው ሳምንት የተቃዋሚ ፖለቲካ ፓርቲ ተወካዮች ድርድሩን ረግጠው ወጥተዋል። የተቃዋሚዎቹ ውሳኔ ድርድሩ ላለመሳካቱ ምልክት ሳይሆን አይቀርም እየተባለ ነው። የዴሞክራቲክ ሪፐብሊክ ኮንጎ መንግስት ቃል አቀባይ ራማዛኒ ሻዳሪ የተቃዋሚ የፖለቲካ ፓርቲ ተወካዮች ረግጠው በመውጣት እንደ መደራደሪያነት ሊጠቀሙበት ከጅለዋል ሲሉ ይወነጅላሉ። ይህ ድርድሩ አብቅቷል፣ ወይም ተቃዋሚዎች ራሳቸውን አግልለዋል ማለት አይደለም። ይህ የመደራደሪያ ስልት ነው። በጉዳዩ ላይ እንዲያሰላስሉበት ጊዜ እንደሚያስፈልጋቸው ይገባናል። ምናልባት በሌሎች ቦታዎች አገሮች እንደሆነው ወደ ድርድር ጠረጴዛው መመለስ አለብን ብለው ሊያምኑ ይችላሉ። ከመስከረም ወር ጀምሮ የመንግስት የተቃዋሚዎች ተወካዮች ና የሲቪክ ማህበረሰብ ተወካዮች የህዳሩ ፕሬዝዳንታዊ ና አካባቢያዊ ምርጫዎች በሚካሄዱ በት የጊዜ ሰሌዳ ላይ ሲመክሩ ነበር። ተቃዋሚዎች ሁለቱ ምርጫዎች በተከታታይ መካሄድ አለባቸው የሚል ቁርጥ አቋም ይዘዋል። ተቃዋሚዎች ፕሬዝዳንታዊ ምርጫው በህገ መንግስቱ መሰረት የጆሴፍ ካቢላ የስልጣን ዘመን ከማብቃቱ ዘጠና ቀናት በፊት ሊካሄድ ይገባል ብለው ይከራከራሉ። በእነሱ እምነት መሠረት አካባቢያዊ ምርጫዎች ፕሬዝዳንታዊውን ተከተለው ሊካሄዱ ይገባል። ይሁንና ያለፉት ሳምንታት ለተቃዋሚዎቹ መልካም አልነበሩም። ሞይሴ ካቱምቢ፣ ቪታል ካሜርሄና ኤቲየን ሺሴኬዲ የጋራ ጥምረት የመሰረቱት በቅርቡ ነው። ከተቃዋሚዎቹ መካከል አንዱ የሆኑት ካቱምቢ ጠንካራ የህዝብ ድጋፍ ምርጫውን ለማሸነፍ ትልቁ መሳሪያቸው እንደሆነ በቅርቡ ከዶይቸቨለ ጋር ባደረጉት ቃለ ምልልስ ተናግረዋል። ጠንካራው ጦራችን ህዝቡ ነው። ምርጫን ለማሸነፍ የተባበረ ተቃዋሚ ያስፈልገናል። በጋቦን በቅርቡ የተፈጠረው ሁኔታ ልናስወግደው የሚገባ ክስተት ነው። በስደት ላይ የሚገኙት ካቱምቢ በድርድሩ ላይ ተዓቅቦ አድርገዋል። መንግስት ድርድሩን በስልጣን ለመቆየት እንደ መሳሪያነት እየተጠቀመበት ነው ሲሉም ይሆን ይችላሉ። ይሁንና በውዴታ አገራቸውን ጥለው ወደ ደቡብ አፍሪካ መሰደዳቸው ካቱምቢ በአገራቸው በተለይም በተፈጥሮ ሀብት በበለጸገው የካታንጋ ግዛት ያላቸውን ተቀባይነትና ተጽዕኖ ሳይቀንሰው አልቀረም። በርካታ ተከታዮች ያሏቸው ሌላው የተቃውሞ ፖለቲካ መሪ የ83 ዓመቱ ኢቲየን ሺሴኬዲ አንድነት ለዴሞክራሲና ማህበራዊ ለውጥ ፓርቲ መሪ ናቸው። ሙቡቱ ሴሴሴኮ የቀድሞ ዋን ዛየር የዛሬዋን ዴሞክራቲክ ሪፐብሊክ ኮንጎ ከ1965 ዓ ም እስከ 1997 ካስተዳደሩበት ጊዜ ጀምሮ የተቃውሞ ፖለቲካ መሪ የነበሩት ኤትየን ሺሴኬዲ በቅርቡ ከቤልጅየም ወደ አገራቸው ሲመለሱ በዋና ከተማዋ ኪንሻሳ በርካታ ሕዝብ ወደ አደባባይ ወጥቶ ነበር የተቀበላቸው። ይሁንና በድርድሩ የተቃዋሚዎች ሁነኛው ተወካይ ለኮንጎ አንድነት የተባለው ፓርቲ መሪ ቪታል ካሜርሄ ናቸው። ቪታል ካሜርሄ የተቃዋሚዎች ቃል አቀባይ ጭምር ናቸው። ካሜርሄ ለጋዜጠኞች በሰጡት ጋዜጣዊ መግለጫ ለድርድሩ መጓተት ገዢውን ጥምር ፓርቲ ተጠያቂ አድርገዋል። የፕሬዝዳንታዊ ሀያላን ጥምረት ጓደኞቻችን የሚቀጥለውን እርምጃ መውሰድ እንዳለባቸው ሊረዱ ይገባል። ይህን ቀውስ የፈጠሩት እነሱ ናቸው፣ ይበልጥ ሊያባብሱትም ይፈልጋሉ። ለዚህ ቀውስ ተጠያቂ እንደሚሆኑ ሊረዱ ይገባል። የገዢው የፕሬዝዳንታዊ ሀያላን ጥምረት መሪዎች ፕሬዝዳንታዊውን ምርጫ ለማዘግየት ቆርጠው ተነስተዋል። ተቃዋሚዎች ይህ በታህሳስ ወር የሚጠናቀቀውን የፕሬዝዳንት ጆሴፍ ካቢላ ስልጣን ለማራዘም የሚጠቀሙበት ስልት ነው ሲሉ ይከራከራሉ። እስካሁን ካለየለት የምርጫ ሰሌዳ በተጨማሪ የመዘገባቸውን ድምፅ ሰጪዎች ዝርዝር ማሻሻል የሚጠበቅበት የምርጫ ኮሚሽን ከፊቱ ፈተና ተደቅኖበታል። እንደ ዴሞክራቲክ ሪፐብሊክ ኮንጎ ባለ ሰፊና ምቹ መንገዶች በሌሉበት ሀገር የመራጮችን ምዝ ገባ ለማሻሻል ቀላል አይደለም። እስካሁን የመራጮች ምዝገባ የተጀመረው በሰሜናዊ የኡባንጊ ግዛት ብቻ ነው። አሁን እኛ የምርጫ ኮሚሽኑን የቆጠራ ውጤት በመጠባበቅ ላይ እንገኛለን። ከዚያ የሌሎች ግዛቶች ሁኔታን ለመፈተሽ የሚያስችል መረጃ እናገኛለን ሲሉ የምርጫ ተቆጣጣሪ የሆኑት አንድሬ ካዮምቤ ለዶይቸቨለ ተናግረዋል። ሁሉንም ግዛቶች ለማዳረስ ግን እስከ 16 ወራት ይፈጃል። ይህ ማለት ደግሞ ፕሬዚዳንት ካቢላ በህገ መንግስቱና የምርጫ ውጤት ከተፈቀደላቸው ጊዜ በላይ በስልጣን ይቆያሉ ማለት ነው። ባለፈው ግንቦት ወር የአገሪቱ ህገ መንግስታዊ ፍርድ ቤት የአገሪቱ መንግስት በታቀደው ጊዜ ምርጫ ለማካሄድ ከተሳነው ጆሴፍ ካቢላ ከተፈቀደላቸው ጊዜ በላይ በስልጣን እንዲቆዩ ውሳኔ አስተላልፏል። ፍርድ ቤቱ ይህን ውሳኔ ያስተላለፈው የስልጣን ቅብብሎሹን ለማስጠበቅና በከፍተኛው አመራር ዘንድ የሚፈጠር ክፍተትን ለማስወገድ መሆኑን ገልጧል።